መስመራችንን አጽንተን ለመመከት በሚል መሪ ሀሳብ በህዝባዊ ወያነ ሓርነት ትግራይ ህወሓት አዘጋጅነት ላለፉት ሁለት ቀናት መቀሌ ላይ የተካሄደው ህዝባዊ ጉባኤ ትናንት ምሽት ላይ ሲጠናቀቅ ብልጽግና ፓርቲ ህገወጥ ነው ያለበትን ባለዘጠኝ ነጥብ የአቋም መግለጫ አውጥቷል። ከመላይ ትግራይና ከሌሎችም የኢትዮጵያ አካባቢዎች የተወከሉ ከ1 ሺ 500 በላይ ሰዎች እንደተሳተፉበት ተገልጿል። ሙሉጌታ አጽብሀ ዝርዝሩን ያቀርባል። ኢትዮጵያ በአሁኑ ጊዜ የሰላም እጦት እንዳለባትና ዜጎች በስጋት እየኖሩ እንደሆነ የሚናገረው የመቀለው ሕዝባዊ ጉባኤ መግለጫ፣ በየቀኑ የሀገሪቱ ሁኔታ ከመጥፎ ወደ ባሰ ችግር እየሄደ ነው። ህብረ ብሔራዊ ፌዴራላዊና ህገ መንግስታዊ ስርዓት ተጥሶ ሀገር በኃይል ባምባገነን ፖለቲካዊ ጫና የምትገዛበት ደረጃ እንደደረሰች ድምዳሜ ላይ ደርሰናል ይላል። የሕዝባዊ ጉባኤው ተሳታፊዎች በመግለጫቸው በሰላምና በፈጣን ኢኮኖሚያዊ እድገት የምትታወቅ የነበረችው ሀገር በአሁኑ ጊዜ በተገላቢጦች በሰላም እጦት ዜጎች በማፈናቀል ታዋቂ ሆናለች ሲሉ ከሰዋል። ሀገሪቱ በዚህ ሁኔታ ላይ ያለች በህዝብ ድምጽ እስከ 2012 እንዲያስተዳድር ኃላፊነት የተሰጠው ኢህአዴግ ጸረ ዲሞክራሲ ብለው በገለጹት አካሄድ መፍረሱ አይተናል ብለዋል። አዲሱ ብልጽግና ፓርቲ ህገ ወጥ ነው ብለውታል። የብልጽግና ፓርቲን ላለመቀላቀል የህዝባዊ ወያን ሐርነት ትግራይ ስራ አስፈጻሚና ማዕከላዊ ኮሚቴዎች ያሳለፉትን ውሳኔ እንደሚደግፉ በመግለጽ አዲሱ ውህድ ፓርቲ ጸረ ጥቅማችን የቆመ ነው በማለት እንታገለዋለን ብለዋል። ማዕከላዊ ኮሚቴ ህወሓት ሎም ውን ካብ ህዝባዊ መትከሉ ፈታሕ እንተይበለ እቲ ስልጣን ዝተቆጻጸረ ጽግዕተኛ ሓይሊ መስሪትዎ ዘሎ ሓድሽ ፓርቲ አይጽንበርን። የህወሀት ማዕከላዊ ኮሚቴ ዛሬም በህዝባዊ አቋሙ ጸንቶ ስልጣን ተቆጣጥሮ ባለው ጥገኝ ኃይል የተመሰረተ አዲስ ፓርቲ አልቀላቀልም፣ ህወሀትንም አላፈርስም በማለት የያዘው አቋም ያሳለፈውም ውሳኔ የሀገራችን ህግ የድርጅታችን ህወሀት ህገ ደንብ የተከተለ ምክንያታዊና ህጋዊ በመሆኑ በአንጻሩ ደግሞ በመደመር ስም የተመሠረተው ብልጽግና የተፓርቲ ጥቅማችንን የሚጻረር በብዙሃነት የተመሠረተ ህገ መንግስታዊ ፌዴራላዊ ዲሞክራሲያዊ ስርዓታችን አፍርሶ በመልክዓ ምድራዊ የተመሰረተ አህዳዊ የአገዛዝ ስርዓት ለመመለስ ከመጣ ኋላ ቀር አስተሳሰብ ጋር እስከ መጨረሻ እንታገለዋለን። ይህም የድርጅታችን ውሳኔ መሆኑን በማመን ተግባራዊ ለማድረግም ወስነናል ነው ያሉት የህወሀት መሪዎች የትግራይ ህዝብ ተላላኪ ናቸው ብሎ የገለጸው መግለጫው በዚህ ውህደት ህወሀት በማፍረስ የትግራይ ህዝብ ያለ አመራር ለማስቀረት የተደረገ ሴራ ነው ብለዋል። ህወሀትን የማፍረስ ስልጣን ያለው የትግራይ ህዝብ ነው፣ በማለት የተወሰደው እርምጃ እናደንቃለን ሲሉ የህዝባዊ ጉባኤው ተሳታፊዎች ገልጸዋል። የትግራይና የኤርትራ ህዝቦች ሰላም ማረጋገጥ ለሁለታችንም እንደሚጠቅም እናምናለን ያሉት ተሳታፊዎቹ ሂደቱ በብስለትና በትዕግስት እንዲሄድ የድርሻችንን እንፈጽማለን ብለዋል። ተሳታፊዎቹ ለኢትዮጵያ ብሔር ብሔረሰቦች፣ ህዝቦች ብለው ባስተላለፉት መልእክት በህዝብ የተመረጠ እስከ 2012 የመንግስት ስልጣን እንዲዝ ህጋዊ ቅቡልነት ያለው መንግስት እያለ የተመሰረ በተዋ አዲሱ ፓርቲ ህጋዊነት የለውም በማለት እንዲታገሉ ጠርቷል። በመድረኩ ከተሳተፉ አንዱ አቶ አብርሃ አቡይ የህዝባዊ ጉባኤው ተሳታፊዎች ሀሳባቸው በነጻነት የገለጹበት መድረክ ነበር ብለዋል። በውህደቱ ጉዳይ በሰጡት አስተያየት የህወሀት ስራ አስፈጻሚ ቢቀበለው ኑሮ ትግላችን ከህወሀት አመራር ጋር ይሆን ነበር ብለዋል። ህወሀት ስራ አስፈጻሚ በኢህአዴግ በነበረ ስብሰባ አንዋሀድም ብለው በመምጣቱ በጣም አነጋገረኝ ነበር። በትግራይ ህዝብ ደግሞ በጣም ደስ የፈጠረ ነበር ማለት ነው። ስለዚህ ይህን ጉዳይ ህወሀትም ለመዋሃድ ለመፍረስ፣ ከጉባኤም በተጨማሪ ህዝብ ይህን ጉዳይ መወያየት አለበት መወሰን አለበት ብሎ ወስነዋል። በዚህ መሰረት ከቀበሌ ጀምሮ ህዝብ ወኪሎችን መርጦ ነው ወደዚህ ኮንፈረንስ የላካቸው። በዚህ ኮንፈረንስ ደግሞ ህዝቡ ውህደቱ እንደማይቀበል ለመወሰን ነው የመጣ። ውህደቱ እንደማይቀበል ህዝብ ነው የወሰነ ማለት ከደቡብም፣ ከሰሜንም፣ ከምራቅም፣ ከማዕከላዊ ትግራይም ከሁሉ ትግራይ ከጫፍ ጫፍ ትግራይ ያለ የትግራይ ህዝብ መጥቶ በወኪሎቹ ተወክሎ ውህደቱ እንዴት እናርገው ተብሎ ሲቀርብለት ልክ የህወሀት ስራ አስፈጻሚ በወሰነው መሰረት ውህደቱ አንቀበልም። እንዲያውም የህወሀት ስራ አስፈጻሚ ውህደቱን ተቀብሎ ቢመጣ ኖሮ እኛም ጥላችን ቂማችን ከህወሀት ስራ አስፈጻሚ ነበር አሁን ግን የህወሀት ስራ አስፈጻሚ የወሰነ ውሳኔ ኮርተንበታል፣ እንደግፈዋለን፣ እስከ መጨረሻ እንታገልበታለን። ህወሀትም የበለጠ እንድትጠናከር የሚያደርግ ውሳኔ ህዝቡ ወስነዋል። ትናንት ማለት ወይዘሮ ለተብርሃን በርሀ የተባሉ በመድረኩ ላይ በታዛቢነት መሳተፋቸው ተናግረው ተሳታፊዎች ያነሱት ሀሳቦችና የመጨረሻው ውሳኔ የህዝቡ ነው ብለው እንደሚያምኑ ገልጸዋል። አሁን የሚካሄድ ያለው ውህደት መጀመሪያው ከህግና ከደንብ ውጭ ስለሆነ፣ ሁለተኛ የህብረተሰቡና የአጋር ፓርቲዎችም ይሁን የኢህአዴግ አባል ፓርቲዎችም በአግባብ በህገ ደንብ መሰረት ያላሳተፈና በህገ ደንቡ የጣሰ ስለሆነ ያው የተካሄደው ውህደት ህገ ወጥ ስለሆነ እኔም እንደዛ ነው የማምነው። ያው በኮንፈረንስ የነበረ ህብረተሰቡም እንደዛ ስለሚያምነው ትክክል አይደለም፣ አይወክለንም አንቀበለውም ያለው ማለት ነው። በመድረኩ ማጠቃለያ ላይ የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ሲናገሩ የውህደቱ ጉዳይ በህግ ደረጃ የህወሀት ጉባኤ የሚወስነው ቢሆንም በፖለቲካ ሲታይ ግን ወሳኙ ህዝብ ነው ብለን ስለምናምን ነው ወደ ህዝብ ያቀረብ ነው ብለዋል። ካብ ብዙሕ ሰብ ምስማዕ ዝሓሸ እዩ ከብዙ ሰው አስተያየት ለመስማት ብለን ብቻ አይደለም ይህንን መድረክ ያዘጋጀ ነው። ይህ ፓርቲ የአባላቶቹ ብቻ አይደለም። ህወሀት መስዋዕት የሆኑትም የነሱ ነው ይህ ፓርቲ አካላቸው የከፈሉ ሰዎችም የነሱ ነው። ይህ ፓርቲ የህዝብ ነው። በዚህ መስመር ከጫፍ እስከ ጫፍ ትግራይ ታግሏል። አመራሮች አባላትንም መወሰን አንችልም። እንደሌላ ፓርቲ መሆን አንችልም። ወደዚህ መድረክ ጎትቶ ያመጣንም እሱ ነው። ዝም ብለን ይህንን ድርጅት ይፍረስ፣ ወደዚህ ህግባ ማለት አንችልም። ድፍረትም የለንም። ህጋዊ ስልጣን አለን። ፖለቲካዊ ስልጣን ግን የለንም። ፖለቲካዊ ስልጣኑ የህዝብ ነው። የህዝብ አደራም አለን። ወጣቶችም እኛ አለን፣ አይዟችሁ ስትሉ ነበር። እኛም እናንተ ወጣቶች ወደ ችግር የሚያስገባ ነገር አንሰራም። ሂደቱ ጥንቃቄ የሚያስፈልግ የሚፈልገው ነው። ትዕግስታችን ጨርሰናል አንልም። ነገር ግን ትዕግስት የሚያስጨርስ ሁኔታ ነው ያለው። ለዚህም እንደ አሁኑ እየወሰን እንሄዳለን ነው ያሉት። በወቅታዊ ሀገራዊና ክልላዊ ጉዳዮች እንዲሁም በውህደት ጉዳይ ላይ ውይይቱ እንደሚቀጥል ገልጸዋል። ከሌሎች የፌዴራሊስት ኃይሎችም አብረው እንደሚሰሩ ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለም